የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አሜሪካ፣ ፈረንሳይና ሌሎች አጋር ሀገሮች እስላማዊ መንግሥት ነኝ በሚለው ቡድን ላይ በሚወስዱት ቀጣይ እርምጃ ከበፊቱ የከፋ ጫና እንደሚደርስበት ገልጸዋል። አሸባሪው ቡድን ፓሪስ ላይ ለተፈጸሙ ጥቃቶች ኃላፊነት መውሰዱ የሚታወቅ ነው። ጆን ኬሪ ይህን የተናገሩት ከፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ጋር ተገናኝተው ጽንፈኛውን ቡድን በመዋጋት ረገድ መንግስቶቻቸው የበለጠ ስራ ስለሚሰሩበት ጉዳይ ከተነጋገሩ በኋላ ነው። በጥቃቶቹ ቢያንስ 129 ሰዎች እንደተገደሉ፣ 300 የሚሆኑ ደግሞ ጉዳት እንደደረሰባቸው ይታወቃል። የፈረንሳዊ ፕሬዚደንት በመጪው ሳምንት ማክሰኞ ዋሽንግተን መጥተው ከፕሬዚደንት ባራክ ኦባማ ጋር እስላማዊ መንግስት ነኝ የሚለውን ቡድን የመታገሉን ተግባር ስለማጠናከር ጉዳይ እንደሚወያዩ ዛሬ የወጣ የዋይት ሐውስ ቤተ መንግስት መግለጫ ጠቁሟል።